ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጠቅላይ ሚኒስትር አህመድን ደግሞ የቤንጃሚን ናፈኝ ራሳቸው የአፍሪካ ተጽዕኖ ፈጣሪ ብለዋቸዋል። የጠቅላይ ሚኒስትሩ ጽሕፈት ቤት የውጭ ቋንቋዎችና ዲጂታል ዘርፍ ኃላፊ ብሌኔ ስዩም ናቸው። ጠቅላይ ሚኒስትር አብይ አህመድ በሶስት አገሮች ያደረጉትን የሥራ ጉብኝት አስመልክቶ ከሰጡት ማብራሪያ የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በፖለቲካ ፕሮግራሙና በአገሪቱ ወቅታዊ ጉዳይ ዙሪያ ከደሴ ከተማና ከአካባቢው ነዋሪዎች ጋር መክሯል። የዚህንም ዝርዝር በመጽሔት ክፍለ ጊዜ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ዛሬ ዕለቱ በዚህ በዩናይትድ ስቴትስ ሠራተኞች ለአገራቸውና ለምጣኔ ሀብታዋ መጎልበት የሚያበረክቱት አስተዋጽኦ ክብር የሚሰጥበት የሠራተኞች ቀን በመከበር ላይ ነው። የዛሬ ታዲያ በርከት ያለ ወቅታዊ ዘገባዎችና ቅንብሮቻችን የነሐሴ 27 2011 ዓ ም ስርጭት አስተናጋጆች አሉላ ከበደና አዳነች ፍሳሐየንን ከብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። አሁን ግን የዓለም ዜና እናሰማለን። የኢትዮጵያ ፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የነ አስጠራው ከበደና ሌሎች ተጠርጣሪዎች እስራት ሕገወጥ ነው ቢልም መዝገቦቹ ወደ ከፍተኛ ፍርድ ቤት እንዲመለሱ አዘዘ። የተጠርጣሪዎች ጠበቆች በውሳኔው ቅር መሰኘታቸውን ለፍርድ ቤት ገልጸዋል። መለስካቸው አመሀ የችሎትን ውሎ ተከታትሎ ዘገባ ልኮልናል። ፍርድ ቤቱ ዛሬ በሰጠው ትእዛዝ እንዳብራራው በናስጠራው ከበደ መዝገብ 24 ሰዎች በነሲያ ምርጌቴ ሁለት ሰዎችና ሌሎች ተጠርጣሪዎች ላይ ከነሐሴ 14 ቀን 2011 ዓ.ም በኋላ በስር መቆይታቸው ህጋዊነት የለውም ብሏል። ይሁንና የፌዴራሉ ከፍተኛ ፍርድ ቤት ተጠርጣሪዎቹ በዋስ እንዲፈቱ በበታች ፍርድ ቤት የተሰጠውን ውሳኔ ለምን እንዳገደ በዝርዝር የሚያስረዳ ትጭት ስላልሰጠ ወይንም የፌዴራል የመጀመሪያ ደረጃ ፍርድ ቤት ውሳኔ የሰጠበት መዝገብ የተያያዘ ባለመሆኑ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ውሳኔውን ሽሮ ተጠርጣሪዎቹ እንዲፈቱ ለማዘዝ እንዳልቻለ ገልጸዋል። በመሆኑም ጉዳዩን ወደ ፌዴራሉ ከፍተኛ ፍርድ ቤት ተመልሶ በሌሎች ዳኞች እንዲታይ ትዕዛዝ ሰጥቷል። ከተከሳሽ ጠበቆች አንዱ አቶ መሱድ ገበየሁ ፍርድ ቤቱ ተጠርጣሪዎቹ አሁን ከህግ ውጭ በሆነ ስር የሚገኝ መሆናቸውን ካመነ እንዲፈቱ ትዕዛዝ ባለመስጠቱ ቅሬታቸውን ለፍርድ ቤቱ መናገራቸውን ገልጸዋል። አክለውም እንዲህ ያለ ትዕዛዝም ግራ እንዳጋባቸው ተናግረዋል። እናስጠራው ከበደ ባለፈው ሰኔ ወር አጋማሽ ላይ ተደርጓል ከሚባለው የመፈንቅለ መንግስት ሙከራና በባህር ዳርና በአዲስ አበባ ከተሞች በመንግስት ባለስልጣናት ላይ በተፈጸመው ግድያ ተሳትፈዋል በሚል በሽብር ድርጊት ጠርጥሬያቸዋለሁ ሲል አቃቢ ህግ ፍርድ ቤት አቅርቧቸዋል። ተጠርጣሪዎቹ በዋስ እንዲፈ የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ቢፈቅድም አቃቢ ህግ ለፌዴራሉ ከፍተኛ ፍርድ ቤት ይግባኝ ብሎ የዋስ መብቱን አሳግዶታል። ተጠርጣሪዎቹ ለጠቅላይ ፍርድ ቤቱ ይግባኝ ያሉት ይህ እግድ እንዲነሳላችሁ እንደነበረ አይዘነጋም። መለስካቸው ካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባውና አመሰግናለን። ኬንያ በሚገኝ ብሔራዊ ፓርክ ውስጥ ትናንት በደረሰ የጎርፍ አደጋ የጎብኚዎች ሕይወት መጥፋቱ ተገለጠ። የናይሮቢው ዘጋቢያችን ገልሞ ዳዊት ዝርዝሩን ይዟል። ትላንት በኬንያ ሄልዝጌት በሚባል ብሔራዊ ፓርክ በደረሰው ጎርፍ አደጋ ስድስት ጎብኚዎችና አስጎብኚያቸው በጎርፍ መወሰዳቸው ታውቋል። በኬንያ ናኩሩ ግዛት ውስጥ በሚገኘው ሄልዝጌት ብሔራዊ ፓርክ በደረሰው በዚህ አደጋ የሞቱት ሰዎች ሁሉም የኬንያ ዜግነት ያላቸው እንዲያውያን ሲሆኑ በእስካሁኑ አሰሳ የስድስት ሰዎች አስክሬን መገኘቱ የአንደኛው ግን በመፈለግ ላይ መሆኑ ተነግረዋል። ፓርኩን የሚያስተዳድረው የኬንያ ዱር እንስሳት ጥበቃ ቢሮ ቃል አቀባይ ፖል ኡዶቶ ለመዋቾች ቤተሰቦች የተሰማቸውን አዘን ገልጸው የጠፋው አስክሬን ፍለጋ ስራ ይቀጥላል ብለዋል። ዛሬም የፓርኩ ጠባቂዎች ከኬንያ ፖሊስ ጋር ጎብኚዎቹ በጎርፍ የተወሰዱበትን ኦልጆሮዋ ሸንተረር ሲያስሱ ቢውሉም እስካሁን ግን የአንደኛው ጎብኚ ስክሬን አለመገኘቱ ተነግረዋል። ሸንተራራማ መልክዓ ምድር ያለውና የሲወልበር የሚል ቅጥያ ስም ያለው ሄልስ ጌት ፓርክ በተመሳሳይ ሁኔታ ከሰባት ዓመት በፊት በጎብኚዎች ላይ አደጋ ደርሶ የነበረ ሲሆን በያነውም አደጋ ስድስት ሰዎች መሞታቸው ይታወሳል። አሁንም ሌላ አደጋ በተመሳሳይ መልኩ እንዳይከሰት የኬንያ የዱር እንስሳት ጥበቃ ቢሮ የዝናቡ ወቅት እስኪያልፍ ፓርኩ ለጎብኚዎች ዝግ እንደሚሆን ገልጸዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ገልሞ ዳዊት እንደ ዘገባው እናመሰግናለን። ዶሬን የተባለው ሂረኪን ወደ ወይም ከባድ አውሎ ነፋስ የተቀላቀለበት ማዕበል ዛሬ ግራንድ ባሃማ የተባለውን ደሴት አውድሟል። በብዙ ሺዎች የሚቆጠሩ ቤቶችን አፍርሷል፣ ከፍተኛ ጉዳት አድርሶባቸዋል። ዝቅ ብለው የሚገኙት የጠረፍ መሬቶች ደግሞ በአደገኛ ማዕበል ተመተዋል። ማዕበሉ አደገኛና አውዳሚ እንደሚሆን የአየር ሁኔታ ተንባዮች አስገንዝበዋል። አሉላ ከበደ ዝርዝር አለው። የዩናይት ስቴትስ ብሔራዊ የአየር ንብረት ተንባያ ባለሙያዎች አሰቃቂና አውዳሚ ያሉት በአደገኛነቱ ከፍተኛነት አምስተኛ ደረጃ የተገመተው ግዙፍ ዝናም አዘላውሎ ንፋስ ስልሳ ሴንቲሜትሮች ዝናም እያወረደ በሰዓት ሁለት መቶ ሀምሳ ኪሎ ሜትሮች እየገዘፈ ዛሬም ቀኑን ደሴቲቱን ሲደበድብ እንደሚውል ነው የተገለጠው። ነፋሱ በአንጻሩ ቀደም ካሉት ሰዓታት በመቀነሱ የአደገኛነቱ ደረጃ ወደ አራት ዝቅ እንደሚልም ተዘግቧል። የዓለም ባንክ አደገኛው አውሎ ነፋስ ያደረሰው ውድመት በ25 ቢሊዮን ዶላር ተገምተዋል። በሐማስ ላይ የደረሰው ጉዳት ግምት ግን ለጊዜው በውል አልታወቀም። የዜና ዘገባዎች እንደገለጡት በአውሎ ነፋሱ አንድ የሰባት ዓመት ልጅ ሕይወት እንዳለፈ ተገልጠዋል። የባሐማሱ ጠቅላይ ሚኒስትር ሄርበርት ሚኒዝ እሁድ ትላንት በዜና ጋዜጣዊ መግለጫ ላይ በሰጡት በሕይወቴ እጅግ የከፋው ቀን ሲሉ ገልጠውታል። በርካታ የባህር የዶሪያን ነዋሪዎች ቤታቸውን ለቀው ለመተው ፈቃደኛ ባለመሆናቸው ለመልቀቅ የተሰጡ ማስጠንቀቂያዎች እንዳልተሰሙም ተገልጧል። የዩናይትድ ስቴትስ ከታሊባን ጋር የማዕቀፍ ረቂቅ ስምምነት ላይ ደርሳለች። በስምምነቱ መሠረት ሰነዱ ከተፈረመ 135 ቀናት ውስጥ የአሜሪካ ወታደሮች አፍጋኒስታን ካሉት አምስት ወታደራዊ ሰፈሮች ይወጣሉ። የዩናይትድ ስቴትስ ዋናው ተደራዳሪ ዛልመይ ካሊዛድ በአፍጋኒስታን ትልቁ የግል ቴሌቪዥን ጣቢያ በሆነው ቶሎ ኒውስ ዛሬ ሲናገሩ ነው ስለ ስምምነቱ ያስታወቁት። አምስት ሺህ ወታደሮች ከወታደራዊ ሰፈሮች ይወጣሉ ብለዋል። በአሁኑ ወቅት አስራ አራት ሺህ የአሜሪካ ወታደሮች አፍጋኒስታን ይገኛሉ። በይፋ የሚታወቁ ሰባት በዩናይትድ ስቴትስ የሚተዳደሩ ሰፈሮች በሀገሪቱ ይገኛሉ። በመርህ ደረጃ ስምምነት ላይ ደርሰናል፣ ነገር ግን የዩናይትድ ስቴትስ ፕሬዚደንት እስከሚያጸድቁት ጊዜ ድረስ ተፈጻሚ አይሆንም ብለዋል ዋናው ተደራዳሪ። ስምምነቱ ይፋ የሆነው ዋናው ተደራዳሪ ስለ ስምምነቱ ዝርዝር ጉዳዮች የአፍጋኒስታን ፕሬዚደንት አሽራፍ ጃኒን ካሳወቁ በኋላ ነው። ይሁንና አሜሪካ በውጭ ሀገር ከምንም ጊዜ የረዘመ ቆይታ ካደረገችበት ሀገር ወታደሮቿን ስለ ማስወጣት የሚገልጸው ሰነድ ቅጂ ለአፍጋኒስታን ፕሬዚደንት አልሰጡም። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሆንግ ኮንግ ውስጥ ዛሬ የአመቱ የትምህርት መጀመሪያ ቀን ቢሆንም የሁለተኛ ደረጃ ተማሪዎች ትምህርት ቤት መግባቱን ትተው ለዲሞክራሲያዊ ንቅናቄ ያላቸውን ድጋፍ ለማሳየት ሲሉ በተለያዩ የመናፈሻ አካባቢዎች ሲሰባስቡ ውለዋል። የተቃውሞ ሰልፈኞቹ ንጋት ላይም የባቡር ማመላለሻ በሮችን በማገድ የሰዎችን እንቅስቃሴ ሲገቱ ውለዋል። ትናንት ደግሞ ዲሞክራሲያዊ መብቶችን የሚጠይቁ ተቃዋሚዎች ወደ ዓለም አቀፍ አውሮፕላን ማረፊያ እንዳይደረስ ወይም መንገድ ላይ ያሉትን መሰናክሎች በእሳት አጋይተዋል። በአውሮፕላን ማረፊያ ወዳሉት አውቶቡሶች የሚያስገባውን በርም ዘግተዋል። የመተላለፊያ አገልግሎት ባለስልጣናት የባቡር አገልግሎትን ለማቆምም ተገደዋል። በተቃውሞ ምክንያት አንድ አውሮፕላን የአውሮፕላን በረራዎች አንዳንድ የአውሮፕላን በረራዎች ስለተሰረዙ መንገደኞች ወደ መሀል ከተማ ለመመለስ ለሰዓታት ያህል በእግር ለመጓዝ እንደተገደዱም ተዘግበዋል። በመጨረሻም ኢራን ነዳይ ዘይት እንዳትሸጥ ስትል ዩናይትድ ስቴትስ የጣለችባትን ማዕቀብ ለመወጣት የሚረዳት እርምጃ የአውሮፓ ሀገሮች ካልወሰዱ በስተቀር ከዓለም አቀፉ የኒውክሌር ስምምነት የራቀ ያለችውን ጠንካራ እርምጃ እንደምትወስድ ኢራን ዛሬ ገልጻለች። የኒውክሌር ስምምነት የተፈረመው ከአራት ዓመታት በፊት መሆኑ የሚታወቅ ነው። የኢራን መንግስት ቃል አቀባይ አሊ ራቢ የኢራን ነዳይ ዘይት መሸጥ አለበት፣ ገቢውም ለኢራን ተደራሽነት እንዲኖረው ያስፈልጋል ብለዋል። ሀገሪቱ ማዕቀብ እንዲነሳላት ስትል ከፈረመችው የኒውክሌር ፕሮግራሟን ከሚገታውል የመውጣት እርምጃ የምትወስድበት የጊዜ ገደብ አርብ እንደሆነ የኢራን ባለሥልጣኖች አስታውቀዋል። ኢራን እስካሁን ባለው ጊዜ በውሉ መሰረት ለማከማቸት ከተፈቀደላት የዳበረ ዩራኒየም መጠንና የማዳበር ደረጃ ገደብ አልፋሄዳለች ዩናይትድ ስቴትስ በኢራን ላይ ማዕቀቦች የጣለችው ፕሬዚዳንት ዶናልድ ትራምፕ ባለፈው ዓመት ከኒውክሌር ስምምነት ለመውጣት ከወሰኑ በኋላ ነው። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳነች ፍስሐየንን። ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ሬዲዮ ኤፍኤም 943 እና እንዲሁም በናይት ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ እናሰማለን። ኢትዮጵያ ውስጥ በተለያዩ አካባቢዎች በተከሰቱና በተከሰቱ ጉዳትን እያደረሱ ባሉት ቺኩንጉንያ፣ የኮሌራ ወረርሽኞች እንዲሁም ፖሊዮ ላይ የጤና ጥበቃ ሚኒስቴር ዛሬ መግለጫ ሰጥቷል። በተለይም በአሁኑ ሰዓት በኦሮሚያ ክልል በሻሸመኔ ወረዳና በፈዲስ ወረዳ ላይ አልፎ አልፎ ወረርሽኙ እየታየ ይገኛል። ሌላው በሀረሪ ክልል በተለያዩ ወረዳዎች ላይ ይሄም አልፎ አልፎ የሚታይ ነው። ሌላኛው በደቡብ ክልል በሀዋሳ ከተማ በቅርብ ጊዜ ነው ይሄ የጀመረው። ከአንድ ሳምንት አካባቢ ነው የሆነው። እንግዲህ እዚያም የተወሰኑ ሰዎች በወረርሽኙ የህብረተሰብ ጤና ኢንስቲትዩት ምክትል ዲሬክተር ዶክተር በየነ ሞገስን ድምፅ ነው የሰማችሁት አድማጮች። በዝርዝሩ በሁለተኛው አጋማሽ ጠብቋቸው። አሁን የሚቀድመው የዕለቱ አብይ ርዕስ ጠቅላይ ሚኒስትር አብይ አህመድ በኮሪያ ጃፓንና እስራኤል ያደረጉትን ጉብኝት ለ2012 የተያዘውን 3 ሚሊዮን የሥራ ዕድል የመፍጠር ዕቅድ የሚያግዝ መሆኑን ቃል አቀባያቸው አስታውቀዋል። የጠቅላይ ሚኒስትሩ ቃል አቀባይ ቢለኔ ስዩም ካሜራ ድምፅ ጋር ባደረጉት ቃለ ምልልስ እንዳሉት ጉብኝቱ ከሥራ ፈጠራና ከኢንቨስትመንት አንጻር የኢትዮጵያን ምቹ ሁኔታ ለማሳየት የተቻለበት ነው ብለዋል። የሁለትዮሽ ስምምነቶች የተፈረሙበት የጠቅላይ ሚኒስትሩ ተጽዕኖ ፈጣሪነትና በሳቸው የሚመራው የለውጥ ሂደት የተነሳበት መሆኑንም ቃል አቀባዩዋ ገልጸዋል። በርከት ያሉ ዝርዝሮችን የያዘ መግለጫ ነው። ይህ የዕለቱ አቢሬስ የሚመለከተው እንደደረሰን ቆየት ብለን እናቀርባለን። አሁን ወደ ተከታዩ ዘገባ እንለፍ። የኦሮሚያ ክልላዊ መንግስት ዛሬ ይፋ ባደረገው የቀጣዩ ዓመት እቅድ ከመንግስት እውቅና ውጭ ታጥቆ የሚንቀሳቀስ አካል እንደማይኖር አስታወቀ። ዘላቂ ሰላም ለማስፈን ሕብረተሰቡን በስፋት የማሳተፍ ስራ ይቀጥላል ሲል በልማትና ሌሎች በተለያዩ ዘርፎች ዙሪያ የተያዙትን እቅዶችም ለማሳካት የማህበረሰቡን ርብርብ ጠይቀዋል ስትል የኦሮሚያዋ ዘጋቢያችን ፀሐይ ዳምጠው መግለጫውን ተከታትላ ተከታዩን አድርሳናለች። በ2012 ከመንግስት አካልና ከመንግስት እውቅና ውጪ ታጥቆ በኦሮሚያ ክልል የሚንቀሳቀስ አካል እንዳይኖር እየተሰራ ነው አሉ የኦሮሚያ ኮሚኒኬሽን ቢሮ ኃላፊ አቶ አድማሱ ዳምጠው። ኃላፊው አክሎም በክልሉ የህግ የበላይነት ለማስከበር መንግስት ከምንጊዜም በላይ ትኩረት ሰጥቷል ብለዋል። ህግ የፈቀደለት አካል ውጪ ማንኛውም የታጠቀ ሀይል ክልሉ ውስጥ እንዳይኖር እንሰራለን ማለት ነው። ሁለተኛው የጸጥታ ሀይሉ የህብረተሰቡን ሰላም እንዲጠበቅ ከህብረተሰቡ ጋር ያለው ግንኙነት በጣም ጤናማ እና የተናበበ እንዲሆን የአቅም ግንባታ ስራ፣ የክትትል ስራ በየቀኑ የመከታተልና ሌላ አዲስ ኃይልም የማደራጀት ስራዎች፣ እነኚህ የአቅም ግንባታ ስራዎች የጸጥታ አካል ላይ የሚሰራ ስራ ነው። ሶስተኛው ጉዳይ በሰላምና ጸጥታ ስር በ2012 ኦሮሚያ ውስጥ ህገወጥነት ቦታ እንዳሌለው ህግ እንጥሶ መኖር መንቀሳቀስ እንደማይቻል ህገወጥ ሆኖ በህጋዊነት መንቀሳቀስ እንደማይቻልና የህግ የበላይነት የተረጋገጠበት አትሞስፈር እንፈጥራለን ብለን ያዝ ነው። በአራተኛው ጉዳይ በምንሰራቸው የህግ በላይነትና የሰላም ጉዳይ ላይ የህብረተሰቡን ተሳትፎ በላቀ ሁኔታ እናረጋግጣለን ነው። መንግስት ሰላምን ለማስፈን በቂ የሰላም አስከባሪ አለው። ነገር ግን በሰለጠነና በሰከነ መንገድ ህብረተሰቡን በማሳተፍ ለራሱ ሰላም ዘብ እንዲቆም ህብረተሰቡን ያማከለ ስራ እየተሰራ ነው ሲሉም ኃላፊው ገልጿል። በተጨማሪም በ2012 ዓ ም ለማህበራዊ ዘርፍ ትኩረት ተሰጥቶ ይሰራል በማለት ለትምህርትና ለጤና ዘርፎች ደግሞ በተለይ ትኩረት እንደምሰጥ ተናግረዋል። በማህበራዊ ልማት ዘርፍ መሠረታዊ ለውጥ አንደኛው የትምህርት ጥራትና ተሳትፎ ማረጋገጥ ሁለተኛው ጉዳይ በትምህርት ስር የምንሰራው የክልሉን ህግና ስርዓት የክልሉን የትምህርት ካሪኩለም ህጉን በሚያስቀምጠው መልኩ የመተግበር ጉዳይ ልዩ ትኩረት ተሰጥቶ የሚሰራበት ጉዳይ ነው። ሌላኛው ልዩ ትኩረት ሰጠን መሰረታዊ ለውጥ እናመጣለን ያልነው በጤና ዘርፍ ነው። በተለይም የጨቅላ ህጻናት ተመጣጣኝ ምግብ መመገብና አይኪዩ ላይ የመስራቱ ጉዳይ ትውልድን የመቅረጽ ጉዳይ፣ ጤናማ ማህበረሰብን የመፍጠር ጉዳይ መነሻ ስለሆነ በጨቅላ ህጻናት እንክብካቤ፣ በእናቶች እንክብካቤ ጉዳይ ላይ ልዩ ትኩረት እንሰራለን። ከዚህ ጎን ለጎን ደግሞ ከጤና ኬላ እስከ ሆስፒታል ያለውን አሰራር የማስተዳደርና በዚህ ውስጥ የሚሳተፉ አካላትን የመቆጣጠር የመከታተል እና የመደገፍ ስራዎች አጠናክረን የምንሰራቸው ጉዳዮች ናቸው። እዚህ ውስጥም የህብረተሰቡ ተሳትፎ በእያንዳንዱ ስራ ውስጥ የህብረተሰቡ ተሳትፎ ጉልህ ድርሻ እንዲኖረው እናደርጋለን። የኢኮኖሚ እንቅስቃሴና የወጣቶች የስራ እድል ፈጠራን በተመለከተ ዱ ትኩረት መሰጠቱን አብራርተዋል። በንግድ በኩል ያለውን ስራ በማጠናከር ህገወጥ ንግድና ኮንትሮባንድ ለመከላከር ይሰራል ተብሏል። የመንግስት ተቋማት አገልግሎቶች እንዲሻሻሉና ተጀምሮ ያልተጠናቀቁ የተለያዩ የመሰረተ ልማት ግንባታዎች በእቅዱ አመት ሙሉ በሙሉ እንዲጠናቀቁ ይሰራል ብለዋል አቶ አድማሱ። ህብረተሰቡ የተቀላጠፈ አገልግሎት ያገኝ ዘንድ የመንግስት ሰራተኞች በሳምንት አምስት ተጨማሪ ሰዓታት በፍላጎታቸው እንዲሰሩ መታቀዱን አቶ አድማሱ ገልጿል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ። ሀይዳምጠውን፣ ለዘገባዋ እናመሰግናለን። አድማጮች፣ ቀደም ብዬ ያስተዋወቅኩት የዕለቱ አብይ ርዕስ ደርሶናል። ጠቅላይ ሚኒስትር አብይ አህመድ በኮሪያ ጃፓንና እስራኤል ያደረጉት ጉብኝት ለ2012 የተያዘውን 3 ሚሊዮን የስራ እድል የመፍጠር እቅድ የሚያግዝ ነው ሲሉ ቃል አቀባያቸው አስታወቁ። የጠቅላይ ሚኒስትሩ ቃል አቀባይ ቤለኔ ስዩም ከአሜሪካ ድምጽ ጋር ባደረጉት በዚህ ቃለምልልስ እንዳሉት ጉብኝቱ ከስራ ፈጠራና ከኢንቨስትመንት አንጻር የኢትዮጵያን ምቹ ሁኔታ ለማሳየት የተቻለበትም ነው ብለዋል። የሁለትዮሽ ስምምነቶች የተፈረሙበት የጠቅላይ ሚኒስትሩ ተጽዕኖ ፈጣሪነትና በእርሳቸው የሚመራው የለውጥ ሂደት የተነሳበት መሆኑንም ቃል አቀባይዋ ጨምረው ገልጠዋል። ለሁለት ተከፍሎ የነበረው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ቅዱስ ሲኖዶስ ወደ አንድ እንዲመጣ ከፍተኛ ሚና የተጫወቱት ጠቅላይ ሚኒስትር አብይ አሁንም ለመሰል የሰላም ሚና ዝግጁ ናቸውም ሲሉ ቃል ቃል አቀባይዋ ጠቁመዋል። ጠቅላይ ሚኒስትሩ በቅዱስ ሲኖዶስ በኦሮሚያ ቤተ ክህነት አደራጅ ኮሚቴ መካከል የተፈጠረውን አለመግባባት ይሸመግሉ እንደሆንም በአሜሪካ ድምጽ የተጠየቁት ቃል አቀባያቸው ከተጋበዙ ዝግጁ ናቸው ሲሉ መልሰዋል። በጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ክፍል የውጭ ቋንቋዎችና የዲጂታል ዘርፍ ኃላፊ የሆኑትንና ከጠቅላይ ሚኒስትሩ ጋር ተጉዞ የተመለሱትን ቢልለኔ ስዩምን ማምሻው ላይ በስልክ ያነጋገራቸው እስክንድር ፍሬው ተከታዩን ይዟል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የሶስት ሀገራት ጉብኝታቸውን አጠናቀው የተመለሱት በዛሬ ዕለት ነው። በኮሪያ የጀመሩት በጃፓን የቀጠሉትና በእስራኤል ያጠናቀቁት ጉብኝት ደግሞ ስኬታማ እንደነበር ነው ቃል አቀባያቸው ቢለኔ ስዩም ለአሜሪካ ድምፅ ያብራሩት። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የውጭ ቋንቋዎችና ዲጂታል ዘርፍ ኃላፊ ቢለኔ ስዩምን በዚህ ጉብኝት ዙሪያ ያነጋግር ያለው ከእስራኤል ጋር የተፈረመው ባለ አምስት ነጥብ የጋራ መግባቢያ ሰነድ ቢለኔ በምሳሌነት ከጠቀሷቸው የጉብኝቱ ስኬቶች አንዱ ነው። በጋራ መግባቢያ ሰነዱ መሰረት ሁለቱ አገሮች በግብርና በውሃ በመስኖ ልማት በጤና እንደዚሁም በሳይንስና ቴክኖሎጂ ዘርፎች የተፈረሙ ስምምነቶችን ተግባራዊ ለማድረግና የበለጠም ለማጎልበት ተስማምተዋል። የሳይበር ደህንነት የቴሌኮሚኒኬሽንና የጠፈር ሳይንስን ጨምሮ በሌሎች የትብብር መስኮችም ተጨማሪ ስምምነቶችን ለመፈራረም የሚያስችሉ ሁኔታዎችን ለመመርመር ተስማምተዋል። ወደ ሶስት ሀገራት የተጓዘው የልኡካን ቡድን አባል ከነበሩት የጠቅላይ ሚኒስትሩ ቃል አቀባይ ቢለኔ ስዩም ጋር ካደረግኩት ቃለምልልስ ምልልስ የዛሬው የሚጀምረውም ከእስራኤል ጋር የተፈረመውን ስምምነት ፋይዳ ከሚያብራሩበት ነው። ይህም ልክ እንዳልከው ከፍ የማድረጊያው ማሳያው ነው። ከዚህ ጋም ተያይዞ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በንግግራቸው የጎንዮሽ ባይላተራል ውይይቶች ላይ አንድ የተጠቀሟት ቃል ነበረች እና እስካሁን በኢትዮጵያና በእስራኤል ያለው ግንኙነት ማስቀጠል ብቻ ሳይሆን ኤሌቬት ማድረግ አለብን የሚለውትን ቃል ተጠቅመው ነበረ። ስለዚህ አሁን ካለበት ማስቀጠሉ ብቻ ሳይሆን ከፍ ወዳለ ደረጃ ደግሞ ማድረስ መቻል አለብን እና ወደዛ ነው መስራት ያለብን ብለው ነበር። ስለዚህ ልክ እንዳልከው እነዚህ የመግባቢያ ሰነዶችም ያ እሱ አንድ አካል ናቸው። አንድ ሁለት እርምጃ የምንሄድበት ማለት ነው። ወደፊት እንግዲህ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታናይሁ ሰዎች ኢትዮጵያን በአዲስ መንገድ መመልከት ጀምረዋል ብለዋል። በአጠቃላይ ግን ጠቅላይ ሚኒስትር አብይ አህመድ ጉብኝት ባደረጉባቸው ሀገራት እሳቸውና መንግስታቸው እያካሄዱት ያለው ለውጥ ስላለበት ደረጃ ያለው እይታ ምን ይመስላል? አንቺ ካየሽው፣ በኮሪያም፣ በደቡብ ኮሪያም፣ በጃፓንም፣ በእስራኤልም ማለት ነው። በጣም በጥሩ እይታ ነው እየተቀበሉ ያሉት። እንግዲህ ኢትዮጵያ የነበረችበትን ደረጃ የኢትዮጵያ ያው በዓለም መድረክ ላይ ተፈላጊነትም አላት። አሁን ደግሞ የበለጠ ጎልቶ እየወጣ ነው ብዬ እገምታለሁ። እና ጠቅላይ ሚኒስትር ቤንጃሚን ነትንያሁ ያነሱት ዓለም እንዳለ ኢትዮጵያን እያያት ነው። በአጭር ጊዜ ውስጥ በጣም ብዙ ነገሮች በፖለቲካ ምህዳሩ መስፋት፣ በኢኮኖሚ ምህዳሩ መስፋት፣ በሚዲያም በለው በተለያዩ ነገሮች ያው ዜና ላይ በጣም ብዙ ጊዜ ስለሚወጣና ስለሚሰማ ኢትዮጵያ የለውጥ ሂደቶች በሌላ አገሮች መሪዎችም በሌሎች ሰዎችም ዘንድ ከፍ ያለ እይታ እየመጣላት ነው ኢትዮጵያ። ስለዚህ ከዛ አንጻር ነው እነሱም ያሉት በሆል ወርልድ ዋችን ሲለው የነበረው ጠቅላይ ሚኒስትር አብይ አህመድን ደግሞ የቤንጃሚን ናታንያሁ እራሳቸው የአፍሪካ ተጽዕኖ ፈጣሪ ብለዋቸዋል። በኮሪያ በጃፓንም በነበረን ቆይታ እዛ እነዚህ በእነዚህ መሪዎች መሀል ብቻ ሳይሆን ከምናደርጋቸው የጎንዮሽ ውይይቶች ከባለ ሀብቶች ጋር ሁለት ትላልቅ ቢዝነስ ፎረሞችን ተዘጋጅተው ነበረ። ኮሪያ እና ጃፓን ላይ በተለይ ወደ ኢትዮጵያ መጥተው ኢንቨስት እንዲያደርጉ የማበረታቻ መድረኮች ማለት ነው። ስለዚህ እነዚህ ሁሉ መድረኮች ላይ የምትሰማ ሲሆናቸው በጣም ጥሩ ነገሮች እየተፈጠሩ እንደሆነ እንደተሰማቸውና ጉጉት እንዳረፈባቸው ኢትዮጵያ ደግሞ ወደሚቀጥሉት ዓመታት ጥሩ ሂደት ላይ እየሄደች እንደሆነ ያላቸውን ስሜት በብዙ መድረኮች እየሰማ ነበር ማለት ነው። የአሁኑ ጉብኝት እንግዲህ ቢለኔ ረዘም ያሉ ከሚባሉ የጠቅላይ ሚኒስትሩ የውጭ ቆይታዎች አንዱ ሊሆን ይችላል። ጠቅላይ ሚኒስትሩ በውጭ ሀገር በጉብኝት ላይ በሚሆኑበት ጊዜም በሀገር ውስጥ ያሉ ሁኔታዎችን በቅርበት እንደሚከታተሉ ግልጽ ነው። ይህንን የምለው እሳቸው በጉብኝት ላይ በነበሩበት ወቅት ጎልተው ከተነሱ ጉዳዮች አንዱን ለማንሳት ፈልጌ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ እና በኦሮሚያ ቤተ ክህነት አደራጅ ኮሚቴ መካከል ለምሳሌ ያለው ልዩነት ቀጥሏል። እሳቸው በውጭ ሀገርም በነበሩበት ጊዜ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶስ ለሁለት ተከፍሎ በነበረበት ጊዜ የሽምግልና ሚና መጫወታቸው ይታወቃል። በእሳቸው ጥረትም ነው ሲኖዶሱ ወደ አንድነት የመጣው አሁንም ዳግም የመሸምገል እቅድ ሊኖራቸው ይሆን መለስ ብዬ ወደ መጀመሪያው ሀሳብ ያነሳሁ ላይ ትንሽ ማብራሪያ ነገር ልስጥበትና ያው ጠቅላይ ሚኒስትር አብይ አህመድ ክልካቸውም ጋር ከሀገር እንዲወጡ ያሉት ነገሮች ላይ እዚህ ያሉት ነገር ላይ ልክ እንዳልከው ወደ ምዲፍ ሲደረጋሉ ያውቁታል አንድ ሀገር ተወጣ ማለት የሀገርን ጉዳይ ይዞ አይደለም የሚሄዱት ማለት አይደለም እና አንደኛው እዚህ ላሰምር የምፈልገው በእነዚህ በሶስቱም ሀገራት ላይ በዋነኛነት ጎልቶ የወጣው የነበረው እንግዲህ በቅርብ ታውቃለህ ከአንድ በፊት አካባቢ ጠቅላይ ሚኒስትሩ የሚመሩት ብሔራዊ ኮሚቴ ተቋቁሟል። ስራ ፈጠራ ኮሚሽን እና በኢንቨስትመንት ኮሚሽን አብሮ በመሆን የሚሰሩበት ትልቅ የብሔራዊ ኮሚቴ ተፈጥሯል ማለት ነው። እና ይሄም ዋነኛው ስራ ፈጠራ ላይ ና ኢንቨስትመንትን እንዴት አትራክት እናደርጋለን የሚል ነው። ስለዚህ ከነዚህ ሶስቱም ሀገራት ዋናው ትልቁ ነገር የወሰድ ነው። የኢትዮጵያ ምቹ ሁኔታ ሄደው ይሄንን ማሳየት እና ለእነዚህ አይነት ለተከፈቱት መስኮች ለስራ ፈጠራም አጋዥ ይሆናሉ የሚባሉትን ነገሮች። ምክንያቱም መንግስቱን ፕራዮሪቲ ያደረጉት ጠቅላይ ሚኒስትር ደግሞ አትኩረው ይሄንን ኮሚቴ እየመሩ ያሉት በሚቀጥለው በሁለት ሺ አስራ ሁለት ውስጥ የሶስት ሚሊዮን ስራ ይፈጠራል በሚለው አላማ ላይ ያተኮረ ስለሆነ ይሄንን የሀገርን ስራ ይዘው ነው የሄዱት እና ለዛ ምላሽም ለመፈለግ ነው። ስለዚህ ከሱ ጋር የተያዘ ነው። ላነሳኸው ጥያቄ እንግዲህ እውነት ነው የሁለቱን ሲኖዶች በነበረው ክፍተት እነሱን ለማቀራረብ በጣም ብዙ ስራ ሰርተው ነበር። ጠቅላይ ሚኒስትር አብይ አህመድ የማግባባትን ስራ ሰርተው ነበር እና ጥሩ ሁኔታ ላይ ደርሶ ነበረ። አሁን ለተነሳው ነገር እንግዲህ እንደዚህ አይነት ነገር ያስፈልጋል ከተባለ ከሲኖዶሱ በኩል እሳቸውን በማንኛውም ሰዓት ገብተው እርቅ ማምጣት ላይ ለማወያየት በማንኛውም ሰዓት፣ በማንኛውም ቡድን እንደዚህ አይነት ጥሪ ከተደረገላቸው ዝግጁ ናቸው። የአሁኑ የጠቅላይ ሚኒስትሩ ጉብኝት ከተለመደው በተለየ ቁጥራቸው የጨመረ መገናኛ ብዙኃን አብረው የመሄድ እና የመዘገብ እድል ያገኙበት ነው። ይሄ እንግዲህ የእናንተን ጥፈት ቤትም የሚመለከት ነው እና ይሄ የአንድ ጊዜ ጉዳይ ነው ወይስ የቀጣይ አቅጣጫ አመላካች ነው። እንግዲህ ያው የፕሬስ ሴክሬታሪያቱ ከተቋቋመ አሁን ፊትለፊታች ገደር ላይ እንግዲህ ሁለት ሺ አስራ ሁለት አንድ አመት ይሞላዋል። በዚህ አንድ አመት ጉዞት ይሄ ፕሬስ ሴክሬታሪያት የተለያዩ ልምዶችን ከተለያዩ ወገኖችን የማዳመጥ ባህልን እያዳበረ አሰራሩንም በተቀላጠፈ መንገድ፣ በተለይ ደግሞ መረጃን በተቀላጠፈ መንገድ እና በተደራጀ መንገድ ግዴታም ስላለብን እሱን ለማህበረሰቡ ለማድረስ የምናደርጋቸው ጥረቶች በጣም ብዙ ናቸው። ስለዚህ እንደዚህ አይነት የውይይት መድረኮች ፈጥረን ከተለያዩ የሚዲያ አባላትም ጋር ተነጋግ ለመቅረብ ለኤክስፔሪንስም እንፈልገዋለን ለዘገባም ደግሞ ለተደራሽነትም እዚህ ላይ ልናገዝ እንችላለን ብለው እነሱን ባቀረቡልን ሀሳብ እኛም ደግሞ ብዙ ማህበረሰቡ ክፍል ተደራሽ እንዲሆን ማለት ነው የሚደረጉት እንቅስቃሴዎች። እሱን ታሳቢ በማድረግ ነው ሰፋ ያደረግ ነው። ስለዚህ ቀጣይነት ሊኖረዋል ማለት ነው። ከአንድ ያው አገር ውስጥም ነው አገር ውጭም ላሉ ጉብኝቶች ማለት ነው። አገር ውስጡ በሚሆንበት ሰዓት ይሄንን ልምድ ኦልሬዲ እያጃበር ነው እየሄድንበት የነበረ ነው። ስለዚህ አሁንም በቀጣይነት ደግሞ እንደየጉዳዩ እየተጋበዙ ሌሎች ሚዲያዎችም እንግዲህ ዚህ የፕሬስ ኮረስፖንደንት ቡድን አካል የሆኑትን እየጋበዝን እነሱንም እንወስዳለን ማለት ነው። የውጭ ከሀገር ሚዲያ ኮረስፖንዳንቶችንም የሀገር ውስጥ ሚዲያዎችንም ማለት ነው። ጉዳዩ ይለያል እንግዲህ እንደ ጉዳዩ ኬስ ባይ ኬስ ቤዝስ እየታየ በየጉዳዩ ግን ያው ዋናው ከእኛም በኩል አብሮ በቅርበትም ለመስራት በተለይ ደግሞ ልክ እንዳልኩ ቅድም ተደራሽነቱን የበለጠ እንትን ለማስፋት ከሱ ጋር ተያይዞ የምናደርጋቸው ጥረቶች ናቸው። የፕሬስ ሴክሬታሪያቱ በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የውጭ ቋንቋዎችና ዲጂታል ዘርፍ ኃላፊ የሆኑት ቢለኔ ስዩም ጠቅላይ ሚኒስትር አብይ አህመድ በኮሪያና ጃፓን ያደረጉትን ጉብኝት በተመለከተ የሰጡኝን ማብራሪያ በሌላ ዘገባ መለሰበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር፣ ለዘገባው እናመሰግናለን። በደቡብ አፍሪቃ ሁለት ኢትዮጵያውያን ንብረታቸውን ከዘራፊዎች ለማትረፍ በመሸሽ ላይ ሳሉ ባጋጠማቸው የመኪና አደጋ ሕይወታቸው ማለፉ ተገለጸ። ገልሞ ዳዊት ከናይሮቢ ዝርዝሩን ልኮልናል። ኢትዮጵያውያኑ የመኪና አደጋዊ የገጠማቸው ደቡብ አፍሪካ ጆሃንስበርግ አቅራቢያ በምትገኝ ጁልየስ የምትባል መንደር ውስጥ ወደሚገኝ ንብረታቸው እየነዱ በነበረበት ወቅት መሆኑ ታውቋል። ኢትዮጵያውያኑ ወደ ሱቆቻቸው ለመሄድ የተነሱት የአካባቢው ነዋሪዎች የስደተኞች ሱቆችን እየዘረፉ ነበር በተባሉበት ወቅት እንደነበረ በደቡብ አፍሪካ የኢትዮጵያውያን ማህበረሰብ ምክትል ሰብሳቢ ናህሌ ሙሳ ለቪኦኤ ገልጸዋል። ብጥብጡ በሆነ ኤሪያ ላይ ነበረ ጁልያስ የሚባሉ አካባቢ ላይ የውጭ ዜጎች ሱቅና መኪናዎች እየተቃጠሉ ነበር በዛ ምክንያት ሰዎች እነኛ በኤሪያ ያሉ ሰዎች እንዲደርሱላቸው ሲጠይቁ ሰዎች ወደዛ እየሄዱ ነበረ በዛ አጋጣሚ እነዚያ ሰዎች ሰዎቹን ከዛ ኤሪያ ይዞ እየወጡ እያሉ መንገድ ተዘግቶ ነበር ይህ መንገድም የተዘጋ እነኚህ ሰውን በመዝረፍ ላይ በሚገኙት መኪናን በማቃጠል ላይ ያሉ ሰዎች ናቸው መንገድ የዘጉት ከነዛ ሰዎች ለማምለጥ ሲሉ ነው ሁለት የኛ ሰዎች በመኪና አደጋ መውጡ አሉ አንዱ ደግሞ ከ ከፍተኛ የመቁሰል አደጋ ደርሶበት ሆስፒታል ነው የሚገኘው። ህይወታቸው ያለፈው ኢትዮጵያውያን አብዱልቃድር አማና ና አማንቃበቶ የሚባሉ መሆናቸውን የገለጹት አቶ ናዊ አቡ ሁሴን የሚባል ሌላ ጓደኛቸው ደግሞ ጉዳት ደርሶበት ህክምና ላይ እንደሚገኝ አመልክተዋል። ማንሰው እንግዲህ አገሪቷ ላይ ያሉ ሰዎች ስደተኛ ሀገራችን ይልቀቅ የሚባል ነገርም አለ። ስራ ወሰዱብን ምናምን ከሚባሉ ነገሮች በተነሳ ነው እንግዲህ ይሄ ሁሉ ብጥብጥ እየተነሳ ያለው። ስለዚህ ይሄ ነው እንግዲህ መንስኤው አንድ ጁልየስ እና ምናምን የሚባለው ብቻ ሳይሆን አጠቃላይ ነው። በደቡብ አፍሪካ ዛሬ በተለይ ዛሬ ናሽናል ዋይድ በሀገሪቷ ደረጃ ሰላማዊ ሰልፍ ነው ያለው ስደተኛው እንዲለቅልን ስራችን እኛ መስራት እንድንችል ምናምን የሚሉት ናቸው እና ሲባሉ አሁን መንገድዛቸው ስራሽ እያደረጉ ነው ያሉ። በአደጋው በሁለቱ ኢትዮጵያውያን ላይ ከደረሰው የህይወት አደጋ ሌላ ስለ ኢትዮጵያውያኑ ንብረት ግን መንገዶች ሁሉ ዝግ በመሆናቸው መረጃ እንደሌላቸው የማህበረሰቡ መሪ አመልክተዋል። በሀገሬው ሰው የሚፈጸሙ መጤ ጠል ጥቃቶች በመብዛታቸው የደህንነት ስጋት እንዳላቸውም ደቡብ አፍሪካ ውስጥ የሚኖሩት ኢትዮጵያውያን ገልጸዋል። በተለይ በመጪዎቹ ሁለት ቀናት ስደተኞች ከሀገራችን ውጡ በሚል ሀገር አቀፍ ሰላማዊ ሰልፍ በመጠራቱ ሁኔታው ይበልጥ እያሳሰባቸው መሆኑን ተናግረዋል። የደቡብ አፍሪካ ፖሊስ የትላንቱን አድራጎት አውግዘዋል። ትላንት በአካባቢው በተከሰተው እውቀት ከኢትዮጵያውያኑ ሌላ የሌሎች ሶስት ሀገሮች ፍልሰተኞች ነዋሪዎች የነበሩ ሰዎች መገደላቸውን የጁሌስ አካባቢ ፖሊስ ኮሚሽን ገልጸው በንብረት ዘረፋና በሌሎች ወንጀሎች ላይ ተሳትፈዋል ያላቸውን አርባ አንድ ሰዎች በቁጥጥር ማዋሉን አስታውቋል። ደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲም ሰሞኑን በሀገሪቱ መጤጠል እንቅስቃሴዎች ማገርሸታቸውን አመልክተው እዚያ የሚኖሩ ኢትዮጵያውያን ጥንቃቄ እንዲያደርጉ ማሳሰቢያ አውጥቶ ነበር። ትላንት ምሽት ላይ የሞቱት ኢትዮጵያውያን አስክሬኖች ሆስፒታል የሚገኝ ሲሆን ምርመራው ዛሬ ከተጠናቀቀ በኋላ ቀብራቸው እንደሚፈጸም የኢትዮጵያውያኑ ማህበረሰብ ምክትል ሰብሳቢ ናዊ ሙሳ አስታውቀዋል። ሁለቱም ሟቾች እያንዳንዳቸው የሶስት ልጆች አባት እንደነበሩም አቶ ናዊ አክለው ገልጸዋል። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ ጋል ሞዳዊትን፣ እናመሰግናለን። አድማጮች፣ አሁን ተከታዩ ወዲህ ወደ ዩናይትድ ስቴትስ ይመልሰናል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ምዕራብ ቴክሳስ ውስጥ ሰባት ሰዎች በታጣቂዎች ጥይት የተገደሉበትን ጥቃት ተከትሎ ሕግ አስከባሪዎች የወሰዱትን እርምጃ አድንቀው ተናግረዋል። የትራፊክ ሕግ አስከባሪ ሲያስቆመው ፈትለክ ብሎ ባገኘው ላይ እየተኮሰ በሄደው አጥቂ የተፈጸመውን ድርጊት ፕሬዚዳንቱ በጣም የሚያሳዝን ብለውታል። ይሁን እንጂ ይህን ጥቃት ተከትሎ አንዳች ህግ ይወጣ እንደሆን ተብለው ተጠይቀው ቁርጥ ያለ መልስ አልነበራቸውም። ዩናይት ስቴትስ ውስጥ የጅምላ ጥቃት እየተደጋገመ ሄደዋል። ቢሆንም ብዙዎች የፖለቲካ ሰዎች ጠበቅ ያለ የመሳሪያ ግዢ ቁጥጥር ይደረግ ለማለት አልደፈሩም አንዳንድ መራጮች ድምፅ እንዳይነፍጓቸው አንድም የመሳሪያ ባለቤትነት መብት አቀንቃኞች ለምረጡኝ ዘመቻ የሚሆን ገንዘብ መዋጮው እንዳይከለክሏቸው ስለሚሰጉ መሆኑን አክላ ነው። የአሜሪካ ድምጿ ዝላቲካ ሆክ ያጠናቀረችውን ዘገባ ዝርዝር ቆንጅታየ እነሆ ይዛ ቀርባለች። የቴክሳሱ ተጠርጣሪ አጥቂ አንድ የዩናይትድ ስቴትስ የፖስታ ማከፋፈያ መኪና ከአሽከርካሪው ላይ ነጥቆ ኦዴሳና ሜድላንድ በሚባሉ ከተሞች መካከል እየነዳ ባገኘው ሰው ላይ ሲተኩስ ቆይቷል። መጨረሻ ላይ ፖሊሶች የመኪና ማቆሚያ ቦታ ላይ ደርሰውበት በጥይት መትተው ገድለውታል። ፕሬዚደንት ትራምፕ በነበረው ሁኔታ ግሩም የሆነ ተግባር አከናውነዋል ሲሉ ሕግ አስከባሪዎችን አሞግሰዋል። ይሄ የአሁኑ የጅምላ ግድያ የመሳሪያ ቁጥጥር ሕግ እንዲደነገግ ለመለገግ መንገድ ከፍት ይሆን ተብለው ሲጠየቁ ግን ቁርጥ ያለ መልስ አልሰጡም። የተለያዩ ብዙ የህግ ረቂቆችን፣ ሐሳቦችን፣ ጽንሰ ሐሳቦችን እየተመለከትነን ብዙ ጊዜ ሆኖታል። የጀርባ ታሪክ ፍተሻም እንዲሁ አንድ የምለው ነገር በአመዛኙ የሚያሳዝነው ያለፉትን አራት አመታት አምስት ስድስት ሰባት ዓመታትን ብንመለከት የመሳሪያ ገዢ የጀርባ ታሪክ ፍተሻ ምንም ያህል ጠንካራ አድርጋችሁ ብታቀርቡት ድርጊቶቹን ሊያቆሙ አይችሉም ነበር። ትልቅ ችግር ነው። የአእምሮ ችግር ነው። ትናንትና በኤቢሲ ቴሌቪዥን ላይ የቀረቡት የፔንሲልቬንያ ሪፐብሊካን ሴኔተር ፓት ቱሚ ፕሬዚደንቱ ትርጉም ያለው እርምጃ ለመውሰድ ይፈልጋሉ ብለዋል። ሂ ሀዝንት ኢንዶርስድ ኤ ስፔሲፊክ ቢል በተለይ ይሁንታ የሰጡት ረቂቅ ሕግ የለም። እንደሚመስለኝ ከሚገባው ጊዜ መቅደምም ይሆናል። ይሁን እንጂ እኔና እሳቸው እየተነጋገርንበት ነን። ሌሎችም ሴናተሮች በንግግሩ እየተካፈሉ መሆናቸውን አውቃለሁ። ባልደረቦቻችን የዋይት ሀውስ ባልደረቦችም ጭምር ይህን ጉዳይ በጣም ስራዬ ብለው እየሰሩበት ናቸው። ሴኔተር ቱሚ በኢንተርኔት ወይም በመሳሪያ ትርኢቶች ላይ መሳሪያ ሊገዙ የሚፈልጉ ሰዎችን የሚጨምር የጀርባ ታሪክ ፍተሻ እንዲደረግ የሚጠይቅ ረቂቅ ህግ አቅርበዋል። መጨረሻው ምን እንደሚሆን ግን በእርግጠኝነት ሊናገሩ እንደማይችሉ ነው ያመለከቱት። በምን መልኩ እንደሚቋጭ እርግጠኛ አይደለሁም ግን ፕሬዚዳንቱ በጣም ፍላጎት አላቸው። እኔም መሳሪያ ሊኖራቸው የማይገባ ሰዎች ለማግኘት ከባድ የሚያደርግ እንዲወጣ ነው በጣም የምፈልገው። በዚያ እቀጥላለሁ። ይህን ጉዳይ ጠበቅ አድርገን ነው የምንይዘው። በብዙ አሜሪካውያን እምነት የመሳሪያ ገዢ ታሪክን ማጣራት ብቻውን ግድያውን አያስቆምም ምክንያቱም አንዳንዶቹ የጅምላ ግድያ ፈጻሚዎች መሳሪያቸውን በሕጋዊ መንገድ የገዙ ናቸውና። ታዲያ ኦቶማቲክና ከፊል ኦቶማቲክ ምትረየሶች እንዲሁም ብዛት ያለው ጥይት አጉራሽ ካርታዎች እንዲታገዱ አንዳንዶች ያላቸው ፍላጎት ከመሳሪያ ባለቤትነት መብት ተሟጋቾችና ኮንግረስ ውስጥ ካሉ ደጋፊዎቻቸው በኩል ከባድ ተቃውሞ ገጥሟቸዋል። ዩናይትድ ስቴትስ ውስጥ እንደ አውሮፓውያን አቆጣጠር ካለፈው አመት መጀመሪያ ጥር ወር ወዲህ ቢያንስ 330 ሰዎች በጅምላ አጥቂ ጥይት ተገድለዋል። ከመካከላቸው 50ው የተገደሉት ባሳለፍነው ወር ነው። ቆንጅ ታየን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22 በ25 ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች አሉላ ከበደና መድኃኒት ፍስሃ አየነን። የሁለተኛው አጋማሽ ዝግጅታችንን ዘልቀናል። ለዚህ ክፍል ቀዳሚ ሆነው የሳምንቱ ስፖርት ዜና ዘገባዎች ክፍለ ጊዜ ነው። ለምሽቱም በርከት ያሉ ዝርዝሮችን ይዟል። የፕሮግራሙ አዘጋጅና አቅራቢ ግርማቸው ከበደ የአስመራውን ዘጋቢያችንን ብርሃነ በርሄን ዘገባ አጣምሮ የአፍሪቃ ዋንጫ ጨዋታዎችና የኢትዮጵያን ብሔራዊ ቡድን የኳታር 2022 ውድድሮች፣ የኢትዮጵያ ብሔራዊ የሴቶች እግር ኳስ ቡድን ቶኪዮ 2022 የፊፋን ልዩ ሽልማት፣ ሌሎችም ስፖርታዊ ዜናዎች አካተው ቀርቧል። ስፖርት ሰላም እንደምናመሻቸው የስፖርት ወዳጆች። በዛሬው የስፖርት ዝግጅት 12ኛው የመላው አፍሪካ ጨዋታዎች የኢትዮጵያ ወንድና ሴት ብሔራዊ ቡድኖች፣ የዓለም ዋንጫና የኦሊምፒክ ጨዋታዎች ማጣሪያ፣ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ከአፍሪካ እግር ኳስ ኮንፌዴሬሽን መሪዎች ጋር በአስመራ መወያየታቸው ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ። አብራችሁን እንድትቆዩ ጋብዛለሁ። በአስራ ሁለተኛው መላው አፍሪካ ጨዋታዎች የተሳተፈው የኢትዮጵያ ብሔራዊ ቡድን በአዲስ አበባ ስታዲየም አቀባበል ተደርጎለታል በሞሮኮ ራባት በተዘጋጀው 12ኛው የመላው አፍሪካ ጨዋታዎች ኢትዮጵያ 6 የወርቅ 5 የብርና 12 የነሐስ ሜዳሊያዎችን አግኝታለች በሴቶች 10000 ሜትርና ግማሽ ማራቶን ደግሞ ከአንደኛ እስከ ሶስተኛ በመውጣት ኢትዮጵያውያን አትሌቶች ታሪክ ሰርተዋል ኢትዮጵያ በ13 የስፖርት አይነቶች በመሳተፍ ዘጠነኛ ደረጃን በመያዝ ውድድሯን አጠናቃለች በአትሌቲክስ ደግሞ በአምስት ወርቅ 5 ብርና ስምንት ነሐስ በአጠቃላይ በ18 የስምንት ሜዳሊያዎች በሶስተኛነት ጨርሳለች። ግብጽ አጠቃላይ የውድድሩ አሸናፊ ስትሆን ናይጄሪያና ደቡብ አፍሪካ ሁለተኛና ሦስተኛ ወጥተዋል። የኢትዮጵያ ወንዶች እግር ኳስ ብሔራዊ ቡድን ለ2022 የካታር ዓለም ዋንጫ ማጣሪያ ከሌሴቶ ጋር በመጪው ረቡዕ ይጫወታል። ከነሐሴ 14 2011 ዓ ም ጀምሮ ዝግጅት በማድረግ ላይ የሚገኙት ዋሊያዎቹ የዓለም ዋንጫ የቅድመ ማጣሪያ ጨዋታቸውን የሚያደርጉት በባህር ዳር ስታዲየም ነው። በግብጽ ሊግ እየተጫወቱ የሚገኙት ሽመልስ በቀለ፣ ኡመድ ኡክሪና ጋቶሽፓኖም ብሔራዊ ቡድኑን ተቀላቅለዋል። በፊፋ ወርሃዊ ደረጃ ዝቅተኛ ነጥብ ስላለው ቅድመ ማጣሪያ ጨዋታ ለማድረግ የተገደደው የኢትዮጵያ ብሔራዊ ቡድን ሌሴቶን በደርሶ መልስ የሚረታ ከሆነ ለማጣሪያው ምድብ ድልድል የሚገባ ይሆናል። የሁለቱ ቡድኖች የመልስ ጨዋታ በጳጉሜ 3 2011 ዓ ምት በሌሴቶ ይደረጋል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ከአፍሪካ እግር ኳስ ኮንፌዴሬሽን ፕሬዚዳንት አህመድ አህመድ ጋር በአስመራ ተወያይተዋል። ለ2022 የዓለም ዋንጫ ቅድመ ማጣሪያ የኤርትራ ብሔራዊ ቡድንን የሚገጥመው የናሚቢያ ብሔራዊ ቡድንም አስመራ ገብቷል። ብርሃነ በርኸ ከአስመራ ዝርዝር አዘጋጅቷል። አመሰግናለሁ ግርማቸው። ፕሬዚዳንት ኢሳያስ አፈወርቂ ቅዳሜ ነሐሴ 31 2019 የአፍሪቃ እግር ኳስ ኮንፌዴሬሽን ካፍ ፕሬዚዳንት ሚስተር አህመድ አህመድን አዳሃሎ በሚገኘው ጽሕፈት ቤታቸው ተቀብለው አነጋግረዋል። በግንኙነታቸውም ሚስተር አህመድ አህመድ የኤርትራ ሕዝብና መንግስት የመካከለኛና ምስራቅ አፍሪቃ ሴካፋ ከ15 ዓመት በታች የእግር ኳስ ግጥሚያን በማስተናገድ በታቀደለት ጊዜ ያለምንም እንከን እንዲጠናቀቅ ለተጫወቱት ትልቅ ሚና አድናቆታቸውን በመግለጽ ኤርትራ በአፍሪቃ ለመጀመሪያ ጊዜ የተደረገውን ታሪካዊ ግጥሚያ ለማስተናገድ ፈቃደኛ በመሆን በጥሩ ሁኔታ ማስተናገድ በመቻሏ ለአፍሪቃ እግር ኳስ እድገት ትልቅ አስተዋጽኦ እንዳለው ተናግረዋል። በአፍሪቃ ስፖርት ለማስተናገድ የፖለቲከኞችን ፈቃደኝነት እንደሚጠይቅ የተናገሩት ሚስተር አህመድ በኤርትራ ያየነው ግን የተለየ ነው። የኤርትራ እግር ኳስ ፌዴሬሽን በታዳጊዎች ላይ እየሰራ ያለው ስራና ተነሳሽነት በአፍሪቃ አህጉር ተምሳሌታዊ እንደሆነና ለስፖርት ያለውን ነፃና ፍትሐዊ አካሄድ የሚያሳይ ነው ሲሉ ተናግረዋል። ፕሬዚደንት ኢሳያስ አፈወርቂ በበኩላቸው ስፖርትና የስፖርት መሰረተ ልማቶችን ማዘጋጀት የመንግስት ግዴታና የህዝብ መብት ነው ካሉ በኋላ ይህ ደግሞ የኤርትራ ህዝብና መንግስት እምነት ነው ብለዋል። ፕሬዚደንት ኢሳያስ አያይዘው ለታዳጊና ወጣቶች የእግር ኳስ እድገት ገቢራዊነት የኤርትራ ህዝብና መንግስት ዝግጁ እንደሆነና አስፈላጊውን ድጋፍ እንደሚያደርግም ለሚስተር አህመድ አረጋግጠውላቸዋል። የአፍሪቃ እግር ኳስ ኮንፌዴሬሽን ካፍ ፕሬዚዳንት ሚስተር አህመድ አህመድ በኤርትራ የተካሄደውን የመካከለኛና ምስራቅ አፍሪካ ሴካፋ ከ15 ዓመት በታች የእግር ኳስ የፍጻሜ ግጥሚያና የውድድሩ መዝጊያ ስነ ስርዓት ላይ ለመሳተፍ እንደመጡ የሚታወቅ ሲሆን ከፕሬዚደንት ኢሳያስ አፈወርቂ ጋር ባደረጉት ግንኙነት የኤርትራ የባህልና ስፖርት ኮሚሽነር አቶ ዘመደ ተክለ፣ የኤርትራ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ አብርሃም፣ የሴካፋ ፕሬዚዳንት ዶክተር መስተስም ጃዕፈር፣ የሶማሌ እግር ኳስ ፌዴሬሽን ፕሬዚዳንትና የሴካፋ ምክትል ፕሬዚዳንት ሚስተር አብደልቃን ሶማሊ አረብ ሳይድ እንዲሁም የታንዛኒያ የእግር ኳስ ፌዴሬሽን ፕሬዚዳንት ሚስስ ዋላስ ኬሪያ ተገኝተው ነበር። ይህ በእንዲህ እንዳለ የናሚቢያ ዋናው ብሔራዊ ቡድን ከኤርትራ ብሔራዊ ቡድን ጋር መስከረም አራት ሁለት ሺ አስራ ዘጠኝ የሚያደርገውን የሁለት ሺ ሀያ ሁለት የዓለም ዋንጫ ማጣሪያ የመጀመሪያ ጨዋታውን ለማካሄድ ዛሬ አስመራ ገብቷል። ብርሃነ በርሄ ነኝ ለዛሬ ከአስመራ ያጠናቀርኩት የስፖርት ዘገባ ይሄን ይመስላል ወደ ግርማቸው ልመልሳችሁ ብርሃንን ለዘገባው አመሰግናለሁ። በሌሎች የአፍሪካ ዞን የዓለም ዋንጫ የቅድመ ማጣሪያ ጨዋታዎች ሶማሊያ ከዚምባብዌ፣ ብሩንዲ ከታንዛኒያ፣ ጅቡቲ ከቀድሞ ስዋዚላንድ ከአሁኗ ኢስዋቲኒ ይፋለማሉ። ለ2020 የቶኪዮ ኦሎምፒክ ለማለፍ የማጣሪያ ጨዋታቸውን እያደረጉ የሚገኙት የኢትዮጵያ ሴቶች ብሔራዊ ቡድን ሉሲዎቹ ከካሜሩን ጋር የመልስ ጨዋታቸውን ያውንዴ ላይ ያደርጋሉ። ሉሲዎቹ ባለፈው ሳምንት በባህር ዳር በተደረገው የሁለተኛው ዙር የቶኪዮ ኦሎምፒክ የአፍሪካ ዞን የማጣሪያ የመጀመሪያ ጨዋታ ከካሜሩን ጋር አንድ ለአንድ አቻ መለያየታቸው ይታወሳል። 29 አባላት ያሉት የኢትዮጵያ ሴቶች ብሔራዊ ቡድን ትናንት ወደ ካሜሩን የተጓዘ ሲሆን ነገ በኢትዮጵያ ሰዓት አቆጣጠር 11 ሰዓት ከ30 ላይ ጨዋታውን ያደርጋል። የፊፋ የዓመቱ የዓለም ምርጥ ምርጫ የመጨረሻ ሶስት እጩዎች ዛሬ ይፋ ሲደረጉ የዩናይትድ ስቴትስ የሴቶች ብሔራዊ ቡድንና የእንግሊዝ ፕሪሚየር ሊግ የአንበሳውን ድርሻ ወስደዋል። በሴቶች የዓመቱ የዓለም ምርጥ ተጫዋች የመጨረሻ ሶስት እጩዎች ውስጥ የገቡት በሴቶች ዓለም ዋንጫ ኮከብ ተጫዋች የተባለችው የዩናይትድ ስቴትሷ ሜጋን ራፒኖ፣ የራፒኖ የብሔራዊ ቡድን አጋር አሌክስ ሞርጋንና ባለፈው ሳምንት የአውሮፓ ምርጥ ተጫዋች የተባለችው እንግሊዛዊቷ ሉሲ ብሮንዝ ናቸው። በሴቶች ቡድን ምርጥ አሰልጣኝ ዘርፍ የዓለም ዋንጫ አሸናፊዋ ዢል ኤሊስ፣ ከሁለት ዓመት በፊት በፊፋ የዓለም ምርጥ የተባለችው የሆላንድ አሰልጣኝ ስሪና ቪግማን እና የእንግሊዝ ሴቶች ብሔራዊ ቡድን አሰልጣኝ ፊል ኔቪል የመጨረሻ እጩ ሆነዋል። በወንዶቹ ምርጥ ተጫዋች ዘርፍ ከሊቨርፑል ጋር የአውሮፓ ቻምፒየንስ ሊግ ያሸነፈው ቨርጂል ቫንዳይክ ከሊዮኔል ሜሲና ክሪስቲያኖ ሮናልዶ ጋር የመጨረሻውን ፍልሚያ ያደርጋል። በአሰልጣኞች ምድብ ሶስቱ የፕሪምየር ሊግ አሰልጣኞች የእርገን ክሎፕ፣ ፔፕ ጓርዲዮላና ማውሪሲዮ ፖቸቲኖ የፊፋ ምርጥ ለመሆን ይፎካከራሉ። አሸናፊዎቹ መስከረም 12 2012 ዓ ም በጣሊያን ሚላን ሳንሲሮ ስታዲየም በሚካሄድ ስነ-ሥርዓት የሚታወቁ ሲሆን እስከዚያው ድረስ ደጋፊዎች ድምፅ መስጠት ይችላሉ። ለጥቁር ተጫዋቾች ወደ ካግሊያሪው ሳርዲኛ ስታዲየም መሄድ ፈተና እየሆነ ነው። በጣሊያን ሴሪያ ሁለተኛ ሳምንት ጨዋታዎች ኢንተር ሚላን ከካግሊያሪ ባደረጉት ግጥሚያ ሮሜሉ ልካኩ በቆዳ ቀለሙ ምክንያት የካግሊያሪ ደጋፊዎች የዝንጀሮ ድምፅ በማሰማት የዘረኝነት ትንኮስ አድርገውበታል። ሆኖም ይህ ለካግሊያሪ ደጋፊዎች አዲስ አይደለም። ከአስር ዓመታት በፊት በተመሳሳይ የኢንተር ሚላኑ ሳሙኤል ኤቶ ላይ የዝንጀሮ ድምፅ አሰምተውበታል። የጋናው ሱሊ ሙንታሪ ከሁለት ዓመት በፊት የካግሊያሪ ደጋፊዎች የዘረኝነት ጥቃት ሰለባ ሆኖ ነበር። ባለፈው የውድድር ዘመን ደግሞ የ ሰሙናዊ ዩቬንቱሶቹ ብሌዝ ማትዊዲና ሞይስኪን ጥቁር የቆዳ ቀለማቸውን ሰበብ በማድረግ የዘረኝነት ጥቃት ደርሶባቸው ከፍተኛው ዝግብ ተነስቷል። ሆኖም አንድ ጊዜ ደጋፊዎቹን የዝንጀሮ ድምፅ ዳኞች አልሰሙም፣ በሌላ ጊዜ ደግሞ የዝንጀሮ ድምፅ ከዘርና ቆዳ ቀለም ጋር አይገናኝም በሚል ክለቡም ሆነ ደጋፊዎቹ ቅጣት አልተጣለባቸውም። ነገር ግን ይህ የሚቀየር ይመስላል። ካግሊያሪ ዛሬ ባወጣው መግለጫ የዘረኝነት ትንኮሳ የሚያደርጉትን ደጋፊዎችን በመውቀስ ይህን አይነት ባህሪ የሚያሳዩትን በመለየት ከባድ ቅጣት ለመጣል መዘጋጀቱን አስታውቋል። በእንግሊዝ ፕሪምየር ሊግ አርሰናል አሁንም በሚሰራቸው ስህተቶች ነጥብ መጣሉን ቀጥሏል በሰሜን ለንደን ደርቢ ከቶተናም ጋር ሁለት ለሁለታቸው የተለያዩ አርሰናል የተጫዋቾች ስህተት ዋጋ አስከፍሎታል ኦናይ ኤምሪ የአርሰናል አሰልጣኝ ሆነው ከተሾሙበት ያለፈው የውድድር ዘመን መጀመሪያ ጀምሮ የመድፈኞቹ ተጫዋቾች በፈጸሙ ስህተት ቡድኑ 13 ጎሎች ተቆጥረውበታል ከነዚህ መካከል ደግሞ እንደ ግብ ጠባቂው በርንድ ሌኖ የሰራቸው ስህተቶች ወደ ጎልነት የተቀየሩበት ሌላ ግብ ጠባቂ በሊጉ የለም ሌኖ በሰራቸው ስድስት ስህተቶች በተጋጣሚዎች ተቀጥቶ ኳሶን መረብ ለማውጣት ተገዷል። በትላንቱ የደርቢ ጨዋታም ሌኖ የስፐርሱ ሂዮንግ ሚንሶን በስሱ የመታትን ኳስ መያዝ ባለመቻሉ ኤሪክሰን ቶተናም ቀዳሚ አድርጎ ነበር። የዛሬ የስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሆንላችሁ። ግርማቸው ከበደን እንደ ዘገባው እናመሰግናለን። አድማጮች አሁን ወደ ተከታዩ ሳምንታዊ ቅንብር ጤና በድሬዳዋ ከአንድ ወር በፊት በተከሰተውና እስካሁን በቀጠለው ችኩንጉንያ ወረርሽኝ የታመሙ ሰዎች ቁጥር መጨመሩንና ሀያ ሺ መድረሱን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታወቀ። የተቋሙ ምክትል ዳይሬክተር ዶክተር በየነ ሞገስ ዛሬ ለጋዜጠኞች በሰጡት መግለጫ በበሽታው የተያዘ እንጂ እስካሁን ድረስ የተመዘገበ ሞት እንደሌለ ተናግረዋል። ወረርሽኙን ለመቆጣጠር እየተደረገ ባለ የተቀናጀ አሰራር ከድሬዳዋ አስተዳደር ከኢትዮጵያ ህብረተሰብ ጤና ኢንስቲትዩትና ከሌሎች አጋር ድርጅቶች ጋር በመሆን ፈጣን ምላሽ ሰጪ የድጋፍ ቡድን መላኩንም ጨምረው ገልጸዋል። መግለጫውን የተከታተለው ሙክታር ጀማል ዝርዝር አለው። በሽታው ስሙም ሆነ ሁኔታው ብዙም የተለመደ አይደለም ይላሉ የጤና ባለሙያዎች። ስሙ ቹኩንጉኒያ ይባላል። ቹኩንጉኒያ ከዚህ ቀደም አንዴ በአፋር፣ አንዴ በሶማሌ ክልል አልፎም በደቡብ ክልል ታይቷል ቢባልም የዚህን ያህል ብዙ ሰዎች ላይ ወረርሽኙ ብሶ አደጋ እያደረሰ መምጣቱ ብዙም አልታየም ነበር። ነገር ግን ከአንድ ወር ወዲህ በድሬዳዋ እየታየው ሰዎችን በገፍ ተጠቂ አድርጎ ለቁጥጥር ጭምር አስቸጋሪ የሆነ ይመስላል። ዛሬ በጉዳዩ ላይ መግለጫ የሰጠው የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ወረርሽኙ በድሬዳዋ ከተማ በጣም እየተስፋፋ የመጣ ቢሆንም ለመቆጣጠር የሚያስችል ስራ እየሰራ መሆኑን ነው የሚናገረው የኢንስቲትዩቱ ምክትል ዳይሬክተር ዶክተር በየነ ሞገስ ዛሬ በሰጡት መግለጫ እንደተናገሩት ቹኩንጉኒያ ኤደስ በምትባል ትንኝ ንክሻ ከሰው ወደ ሰው የሚተላለፍ በሽታ ነው ብለዋል አሁን በድሬዳዋ ያስከተለውንም ችግር በተመለከተ ዶክተር በየነ ለጋዜጦች ተናግረዋል በድሬዳዋ ከተማ ካንድ ወር በፊት ጀምሮ ወረርሽኙ ተቀስቅሷል እንግዲህ እስካሁን መረጃ ወደ 20 ሺህ የሚጠጉ ሰዎች በበሽታው ተጠቅተዋል። በሽታው የሚያሳያቸው ምልክቶች አንደኛ ከፍተኛ የሆነ ትኩሳት ነው። ሁለተኛው ደግሞ ሰውነት መገጣጠሚያ አካሎች ላይ ከፍተኛ የሆነ ህመም እና እብጠት ያስከትላል። ሌላው እንግዲህ ከራስ ምታት ጋር የተያያዘ በሰውነት ላይ የሚወጣ ችፍታ፣ ሌሎች ደግሞ እንደማስታወክም እና ሌሎች ነገሮች ሊታዩ ይችላሉ። የችኮንጉንያ በሽታን ለመከላከል እርጥበት ያለበትና ውሃ ያቆረበትን አካባቢ ማስወገድ የግድ እንደሚሆን ነው ዶክተር በየነ በመግለጫቸው የጠቆሙት በተለይ የተለያዩ ቤቶች ለትንኝ መራቢያ ምንጭ የሆኑ አካባቢዎችን ማጽዳት ላይ ማህበረሰቡ እንዲያተኩርም ዶክተር በየነ አሳስበዋል። በተደረገው የቤት ለቤት አሰሳ ከ86 በመቶ በላይ የሚሆኑ ቤቶች ወረርሽኙን የሚያስተላልፍ ትንኝ እጮቹ ተገኝተውበታል ብለዋል። ይህ ደግሞ ከፍተኛ የርጭት ስራ መሰራት እንዳለበት ታምኖበት ወደ ስራ የተገባ ቢሆንም ማህበረሰቡ በትኩረት ትብብር ሊያደርግ እንደሚገባም ጥሪ አቅርበዋል። የምላሽ ስራው እንግዲህ በዋናነት የሚያጠነጥነው በበሽታው የተያዙ ሰዎችን አስፈላጊ የሆነውን ሕክምና አገልግሎት መስጠት ነው። የራሱ የሆነ ፈዋሽ የሆነ መድኃኒት የለውም። የሚሰጠው ድጋፋዊ ሕክምና ወይም የታዩ ምልክቶችን ለማከም ወይም እንዲሻላቸው የማድረግ ነገር ነው እንጂ ቫይረሱን የሚገድል ወይም ሙሉ በሙሉ ሊያጠፋ የሚችል መድኃኒት የለውም። ስለዚህ ትኩሳት ያለበትን ሰው ወይም ደግሞ ቁርጥማት ያለበትን ሰው ለእነዚህ ማስታገሻ የሚሆኑ መድኃኒቶችን በመስጠት ነው ህክምና እየተደረገ ያለው። ማህበረሰቡ ከበሽታው ራሱን ለመከላከል እንዲችል ለሃይማኖት አባቶች፣ ለማህበረሰብ መሪዎች፣ እንዲሁም በመገናኛ ብዙሀን ላይ ለሚሰሩ ባለሙያዎች በአጠቃላይ ለመቶ ሃያ አምስት ሰዎች ስልጠናና የግንዛቤ መስጫ መድረክም ተከናውኗል ብለዋል። ከዚህም ጋር በተያያዘ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ለምላሽ አሰጣጥ የሚያግዙ ባለሙያዎች የኬሚካል የመድኃኒትና ህክምና ቁሳቁሶች ድጋፍ ለድሬዳዋ ከተማ አስተዳደር ማድረጉን ተናግረዋል። ዶክተር በየነ መጎስ በተጨማሪም ወረርሽኙን ለመከላከል የሚያስችል 1.2 ሚሊዮን ብር ድጋፍ መደረጉን ዶክተር በየነ ተናግረዋል። ነገር ግን ከማህበረሰቡ ግንዛቤ አንጻር አሁንም ችግር የሆነብን ነገር አለ ይላሉ ዶክተር በየነ። ችግር እየሆነ ያለው በበርሜል ወይም በተሰባበሩ እቃዎች ውሃ ይጠራቀማል፣ ክፍቱን ይተዋል። እዚያ ላይ እነዚህ ነፍሳቶች እንቁላላቸውን ይጥላሉ፣ በከፍተኛ ሁኔታ ይራባሉ። በበሽታው የተያዘ አንድ ሰው ሁለት ሰው ካለ በዛ ቤት ውስጥ ደም ከዛ በመውሰድ ወደ ሌሎቹ የቤተሰብ አባላት የማስተላለፍ ሁኔታ ይኖራል ማለት ነው። ስለዚህ ህብረተሰቡ እነዚህን ነገሮች እንግዲህ የተቀበለበት መንገድ መጀመሪያ አካባቢ ላይ ሬዚስታንስ ነበር። ውሃውን ድፋ ሲባል ውሃውን እፈልገዋለሁ፣ ምክንያቱም ዝናብ ሁልጊዜ አይጥልም። ዝናብ የሚጥልበት ወቅት አሁን ነው። ዝናብ ደግሞ ሲጥል በየቀኑም አይጥልም። ስለዚህ ያንን ውሃ የማጠራቀም በቧንቧ ከሚያገኙትም ውሃ የዝናብ ውሃው ተፈጥሮ ለየት ያለ ስለሆነ ለንጽህና መስጫ፣ በተለይ ለልብስ ማጠቢያ ያንን የመፈለጉ ሁኔታዎች ወይም ዝንባሌዎች አሉ። ይሄ እንግዲህ ማህበረሰቡ መጀመሪያ አካባቢ የነበረው አመለካከት ነው። ቤት ለቤት በሚደረጉ ዘመቻዎችም ለማስተማር በሚደረግበትም ጊዜ አለመቀበል ነገሮች ነበሩ። ውሃውን ድፉ ሲባሉ ያለመድፋት፣ ቢደፉም ደግሞ ልክ ነገ ዝናብ ከጣለ ተመልሶ ማጠራቀምና ተመሳሳይ ነገር እንዲቀጥል የማድረግ ሌላኛው ዛሬ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት መግለጫ ያተኮረበት የኮሌራና የፖሊዮ ወረርሽኝም በተመለከተ ነው። የኮሌራ ወረርሽኝ ከዚህ ቀደም በነበሩ አካባቢዎች እየጠፋ ቢመስልም አዳዲስ ቦታዎች ላይ ወረርሽኝ የመፈጠር ሂደቱ እንደቀጠለ መሆኑን ነው ዶክተር በየነ መጎስ በመግለጫቸው የጠቀሱት። እንግዲህ የኮሌራ ወረርሽኝ በተለያዩ የሀገሪቱ ክፍሎች መከሰት ከጀመረ ከወራት በላይ ሆኖታል። አሁን አብዛኛው የኮሌራ ወረርሽኝ የተከሰተባቸው ክልሎች ላይ ሙሉ በሙሉ ወረርሽኙን መቆጣጠር ተችሏል። አንዳንድ ክልሎች ላይ ግን አሁንም አልፎ አልፎ ወረርሽኙ እየታየባቸው ያሉ ቦታዎች አሉ። በተለይም በአሁኑ ሰዓት በኦሮሚያ ክልል በሻሸመኔ ወረዳ እና በፈዲስ ወረዳ ላይ አልፎ አልፎ ወረርሽኙ እየታየ ይገኛል። ሌላው በሀረሬ ክልል በተለያዩ ወረዳዎች ላይ ይሄም አልፎ አልፎ የሚታይ ነው። ሌላኛው በደቡብ ክልል በሐዋሳ ከተማ በቅርብ ጊዜ ነው ይሄ የጀመረው፣ ከአንድ ሳምንት አካባቢ ነው የሆነው። እንግዲህ እዚያም የተወሰኑ ሰዎች በወረርሽኙ ተይዘዋል። ነገር ግን በሁሉም ቦታዎች ላይ ጠንካራ የሆነ የመከላከል ና መቆጣጠር ስራዎች እየተሰሩ ነው። የፖሊዮ ወይንም ደግሞ የልጅነት ልምሻ በሽታም በሶማሌ ክልል ወረርሽኙ መታየቱን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ተናግሯል። በመሆኑም ወረርሽኙ ከተቀሰቀሰበት ጊዜ አንስቶ በሽታውን ለመከላከል አቅም የማጎልበት ስራ ከሶማሌ ብሔራዊ ክልላዊ መንግስት አምስት ዞኖች ጋር በመሆን 48 ወረዳዎች አምስት ተፈናቃይና ሶስት ስደተኛ ጣቢያዎች ላይ ክትትል እየተደረገ መሆኑንም ተናግረዋል። ዕድሜያቸው ከአምስት ዓመት በታች ለሆኑ አምስት መቶ ሺህ በላይ ሕፃናት ክትባት መሰጠቱንም ዶክተር በየነ አስታውሰዋል። የቺኩንጉንያ ወረርሽኝም በተመለከተ በኢትዮጵያ ውስጥ ረጅም ዕድሜና ታሪክ እንደሌለው ዶክተር በየነ የተናገሩ ሲሆን በተመዘገበ መረጃ ከዚህ ቀደም ከሦስት ዓመት በፊት በሶማሌ ክልል ምልክቱ የታየ ሲሆን በዚህ ዓመት መጀመሪያ በአፋር ክልል፣ በሶማሌ፣ በደቡብ ክልል ምልክቶቹ እየታዩ እንጂ እንደዚህ ተስፋፍተው ችግር ሲፈጥሩ እንዳልነበረ ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር ጀማልን ለዘገባው እናመሰግናለን። አድማጮች፣ የምሽት የመጨረሻ ቅንብር ሳምንታዊው አፍሪካ ነክ ርዕሶች ኢኳቶሪያል ጊኒ የካሜሩን ተወላጆችና የምዕራብ አፍሪካ አገሮች ወደ ግዛቷ ህገወጥ በሆነ መንገድ እንዳይገቡ ለመከላከል የድንበር ግንብ እገነባለሁ በማለቷ ካሜሩን ወታደራዊ ኃይሏ በተጠንቀቅ እንዲዘጋጅ ወይም እንዲቆም ትዕዛዝ አስተላልፋለች። የኢኳቶሪያል ጊኒ ማስታወቂያ የወጣው የማዕከላዊ አፍሪካ የምጣኔ ሀብትና የምጣኔ ሀብት ማህበረሰብ ባለስልጣናት የቀጠናውን ምጣኔ ሀብት እድገት ለማጎልበት የሰዎችና ሸቀጣቅ ሸቀጣ ሸቀጥ ነጻ ዝውውር በሚያበረታቱበት በአሁኑ ወቅት ነው። ኢኳቶሪያል ጊኒ የቀጠናው ማህበረሰብ አባል ናት። የአሜሪካ ድምፅ ራዲዮ ዘጋቢ ሞኪ ኤድዊን ኪንዴዛ ከያውንዴ ካሜሩን ያስተላለፈውን ዘገባ ዝርዝር ሁኔታውን ያብራራል። አዳነች ፍሳሐዬ በአፍሪቃ ነቅርሶች እንዲህ ተመልክተዋለች። የ ሰላሳ ሁለት ዓመት ዕድሜው የካሜሩን ነጋዴ ኮሜ ፓስካል ወይን ጠጅ በጭነት መኪና ጭነው ከኢኳቶሪያል ጊኒ ካሜሩን መዲና ያውንዴ እንደገቡ እሳቸው ደግሞ ስሚንቶን የጣራ ልባሶችንና የእርሻ ምርቶችን ከካሜሩን ወደ ጎረቤት ኢኳቶሪያል ጊኒ ይልካሉ። ኮሜ ታዲያ በመላ ጉዟቸው ወቅት ሰው ሁሉ ኢኳቶሪያል ጊኒ ይሰራሉ ስላለችው ግንብ ሲያወራ እንደነበር ገልጸዋል። በጣም መጥፎ ስሜት ነው የሚሰማኝ፣ ምክንያቱም እቃዎችን ወደ ካሜሩን ማስገባት አይቻልም ማለት ነው። ምርቶቻቸውን በኢኳቶሪያል ጊኒ የሚሸጡት ገበሬዎች እቃዎቻቸውን ምን እንዲያደርጉ የሚጠብቁት? ግንብ ከተገነባ ካሜሩናውያን እቃዎቻቸውን በጎረቤቲቱ ሀገር ለመሸጥ አይችሉም ማለት ነው። ኢኳቶሪያል ጊኒ ግንብ ገነባለሁ ብላ ኪዬ ኦሲ በተባለችው የድንበር ከተማ አጠገብ ምልክቶች በቸከለችበት ወቅት የካሜሩን ወታደራዊ ኃላፊ ሌተናንት ጄኔራል ሬኔ ክላውድ ሜካ የድንበሩን ክልል ጎበኙ። ጎረቤቲቱ ሀገር የካሜሩንን ግዛታዊ ገደብ እያከበረች አለመሆኗንና ወደ ካሜሩን ግዛት እየገፋች መሆኗ እንደተነገራቸው ጠቁመዋል። የካሜሩን ወታደራዊ ኃይል ማንኛውም አይነት ሕገወጥ የድንበር ጥሰትን በቸልታ አያይም ብለዋል። በካሜሩን የኢኳቶሪያል ጊኒ አምባሳደር አናስታሲዮ አሱሙ ማሙኖዝ ሀገራቸው በድንበሩ ላይ ስላላት እቅድ እንዲያብራሩ የካሜሩን የውጭ ጉዳይ ሚኒስቴር ጠርቷቸው ነበር። አምባሳደር ሙኖዝ ሀገራቸው የድንበር ግንብ ለመስራት መዘጋጀቷን ገልጸዋል። የኢኳቶሪያል ጊኒ ወታደራዊ ኃይል በካሜሩን ግዛት ገፍቶ በመግባት ምልክቶችን ቸክሏል የሚለው ወሬ ግን አሳሳች ነው ነው ያሉት ኢኳቶሪያል ጊኒ ሁሌም ቢሆን ዜጎቿና የምዕራብ አፍሪካ ሀገሮች ዜጎች ህገወጥ በሆነ መንገድ ወደ ካሜሩን እንዲገቡ ትፈቅዳለች በማለት ስትከስ ቆይታለች። ከአንድ መቶ በላይ የሚሆኑ ከቶጎ፣ ከቡርኪና ፋሶ፣ ከናይጄሪያ ና ከቤኒን የፈለሱ ሰዎች በአሁኑ ወቅት ከካሜሩን ለመውጣት አልቻሉም። የተሳፈሩበት መርከብ በአትላንቲክ ውቅያኖስ ተገልብጦ የማዕከላዊ አፍሪካዊቱ ሀገር ወታደራዊ ኃይል ነው ያተረፋቸው። የካሜሩን ተወላጁ ክሪስቲያን ምቦክ በኢኳቶሪያል ግኒ ብሔራዊ ዩኒቨርሲቲ የዓለም አቀፍ ግንኙነት ተጋባዥ አስተማሪ፣ ግንብ መስራቱ ህገወጥ ፍልሰተኞችን ሊያስቆም ይችላል የኢኳቶሪያል ጊኒ ጸጥታንም ሊያስከብር ይችላል ብለዋል። ኢኳቶሪያል ጊኒ ላይ ችግር ነበር፣ ምክንያቱም የሀገሪቱን ፕሬዝደንት ለመገልበጥ የተደረገ ሙከራ ነበርና፣ መንግስት የራሱን ደህንነት መጠበቅ ስለነበረበትም የነጻው እንቅስቃሴ ስምምነትን ከመተግበር እንደሚያቆመው አስታወቀ። ውስብስብ ሁኔታ ነው ያለው። ኢኳቶሪያል ጊኒ በህገወጥ ፍልሰት ምክንያት ለጸጥታ የደህንነት ያሰጋኛል በማለት ከካሜሩን ጋር ጋር የሚያዋስናትን ድንበር ስትዘጋ ቆይታለች። ከሁለት ዓመታት በፊት ታህሳስ ወር ላይ ከቻድ ከማዕከላዊ አፍሪካ ሪፑብሊክ እና ከሱዳን መጡ ያለቻቸውን ሰላሳ የሚሆኑ ባዕዳን የሮኬት ላውንቸሮችን፣ ጠመንጃዎችንና የጥይት ክምችትን ይዘው የኤኳቶሪያል ጊኒ ፕሬዚደንት ቴዎዶር ኦቢያንግ መንግስትን ለማናጋት አላማ ሊገቡ ሲሉ ድንበር ላይ ተያዙ ስትል ኢኳቶሪያል ጊኒ አስታውቃ ነበር። ካሜሩን በበኩሏ 290 ኪሎ ሜትር በሚሆነው ድንበር ላይ አርባ ከባድ ትጥቅ የያዙ ሰዎችን እንዳሰረች ገልጻ ነበር። ሁለቱም ሀገሮች የማዕከላዊ የአፍሪቃ ኢኮኖሚና የገንዘብ ማህበረሰብ አባላት ናቸው። ከሁለት ዓመታት በፊት ቻድ በተደረገው የመሪዎች ስብሰባ 45 ሚሊዮን ለሚሆኑት ዜጎቻቸው በስድስቱ የኢኮኖሚና የገንዘብ ማህበረሰብ አባል ሀገሮች ለመዘዋወር ቪዛ ወይም የይለፍ ፈቃድ አያስፈልግም የሚል ውሳኔ ላይ መድረሳቸው ትልቅ ስኬት ተደርጎ ታይቶ ነበር። አድማጮች፣ ኢኳቶሪያል ጊኒ የካሜሩን ተወላጆችና የምዕራብ አፍሪቃ ሀገሮች ወደ ግዛቷ ህገወጥ በሆነ መንገድ እንዳይገቡ ለመከላከል የድንበር ግንብ እገነባለሁ ማለቷን አስመልክቶ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆየነ። አዳነችን ለአፍሪካ ነክ ሰዎች ዝግጅቷ እናመሰግናለን። አድማጮች በቀሩን ጥቂት ደቂቃዎች የማጠቃለያ ዜናና የምሽቱን ምርጥ ዜማ እንጋብዛለን። ዜናው ይቀርባል። ኢትዮጵያ ፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የነ አስጠራው ከበደና ሌሎች ተጠርጣሪዎች እስራት ህገወጥ ነው ቢልም መዝገቦቹ ወደ ከፍተኛ ፍርድ ቤት እንዲመለሱ አዘዘ። ኬንያ በሚገኝ ብሔራዊ ፓርክ ውስጥ ትላንት በደረሰ የጎርፍ አደጋ የጎብኚዎት ህይወት መጥፋቱ ተገለጸ። ዩናይትድ ስቴትስ ዛሬ የሰራተኞች ቀን በዓልን አክብራውላለች። ለሰራተኞችና ለሀገሪቱ ኢኮኖሚ ላበረከቱት አስተዋጽኦ ክብር የሚሰጥበት ዕለት ነው። እንደ አውሮፓ አቆጣጠር በ1880ዎቹ ዓመታት የአሜሪካ ሰራተኞች በቀን ለ12 ሰዓታት በሳምንት ደግሞ ለስድስት ቀናት በትንሽ ደሞዝ ይለፉ ነበር። የአምስት ዓመት ዕድሜ ህፃናት ሳይቀሩ አስከፊ ይዘት ባላቸው ፋብሪካዎች ለመስራት ይገደዱ ነበር። የጤና ጥበቃ ጥቅም ማግኘት የሚባል ነገርማ ተሰምቶ ማያውቅም ነበር። ስለሆነም ለሰራተኞቹ ልፋት እውቅና እንዲሰጥ ግፊት ይደረግ እንደነበር ታውቋል። የሀገሪቱ ክፍለ ግዛቶች ለሰራተኞቹ ክብር የሚሰጥበት ቀን ለመመደብ አንድ በአንድ ህግ ማውጣት ጀመሩ። እንደ አውሮፓ አቆጣጠር ሰኔ 28884 ዓ ም ታዲያ የሀገሪቱ ምክር ቤት በየአመቱ የመስከረም የመጀመሪያው ሰኞ የሰራተኞች ቀን እንዲሆን ወሰነ። ዶሬን የተባለው ሂሮኪን ወይም ከባድ አውሎ ነፋስ የተቀላቀለበት ማዕበል ዛሬ ግራንድ ባሃማ የተባለውን ደሴት አውድሟል። በብዙ ሺዎች የሚቆጠሩ ቤቶችን አፍርሷል፣ ከፍተኛ ጉዳት አድርሶባቸዋል። ዝቅ ብለው የሚገኙ የጠረፍ መሬቶች ደግሞ በአደገኛ ማዕበል ተመተዋል። ዩናይትድ ስቴትስ ከታሊባን ጋር የማዕቀፍ ረቂቅ ስምነት ላይ ደርሳለች። በስምነቱ መሰረት ሰነዱ ከፍተኝ ከተፈረመ 135 ቀናት ውስጥ የአሜሪካ ወታደሮች አፍጋኒስታን ካሉ አምስት ወታደራዊ ሰፈሮች ይወጣሉ። አድማጮች አሁን ስርጭታችንን ለማገባደድ የቀሩን በእርግጥ ደቂቃዎች ናቸው። ቀደም ብዬ እንዳስተዋወቅኩት የስንብቱን ዜማ ጋብዘን ነው ወደ ትግርኛው ስርጭት የምናሸጋግራችሁ። ዜማው እነሆ መሰማት ጀምረዋል። ጎሳዬ ተስፋዬ ድምፃዊው ነው፣ የላምባ ኩራ ዜና ይለናል።

ድምፃዊ ጎሳዬ ተስፋዬ ነው። የምሽቱ የስንብት ዜማችን የላምባ ኩራዜነሽ እስከ ስርጭታችን መገባደጃ ያዘልቃችኋል። አስተናጋጆቻችሁ አሉላ ከበደና አዳን ተሳየነን አቀናባሪያችን ብርሃን ኃይሉ ተጠቂው ስርጭት መሐንዲስና እንዲሁም ከዕለቱ ዋና አዘጋጅ ሰለሞን አባተና ከተቀሩ ባልደረቦች ጋር በዚሁ እንሰናብጣለን። ነገ ማክሰኞ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። እኛ በኩል ሰላም፣ ደህና እደሩ። Damba ye you de de the bill the